በኢትዮጵያና በኤርትራ ድንበር ሰላምም ጦርነትም የለም። 1000 ኪሎ ሜትር ርዝመት ባለው የጋራ ድንበራቸው ላይ የሁለቱ አገራት ሰራዊት ከመፋጠጥ አልፎ አንዳንድ ጊዜ በቀላልም ሆነ በከባድ መሳሪያዎች የትኩስ ልውውጥ እንደሚያካሄዱ ዘገባዎች ያመለክታሉ። የኤርትራ መንግስት አቋም የአልጀርሱ ስምምነት ይከበር የሚል ነው። የኢትዮጵያ መንግስት በበኩሉ ስምምነቱ ተግባራዊ ከመሆኑ በፊት መጀመሪያ ውይይት መካሄድ አለበት ይላል። የኢትዮጵያ መንግስት በቅርቡ በአገሪቱ ለተከሰተው የፖለቲካ አለመረጋጋት የኤርትራ መንግስት እጅ ያለበት ስል ይወቅሳል። የተባበሩት መንግስታት የጸጥታው ምክር ቤት ኤርትራ የሶማሊያውን ደፈጣ ተዋጊ ቡድን አሸባብን ትረዳለች በሚል ክስ ታህሳስ 14 ቀን 202 ዓ ም ማዕቀብ እንደጣለባት ይታወሳል። የኤርትራው የውጭ ጉዳይ ሚኒስትር ዑስማን መሐመድ ሳሌ መስከረም 13 ቀን 2010 ዓ ም ለሰባ ሁለተኛው የተባበሩት መንግስታት ጠቅላላ ጉባኤ ባሰሙት ንግግር የተጣለው ማዕቀብ ፍትሐዊና ተገቢ ስላልሆነ ይነሳ ስሉ ጠይቀዋል። ከዚህ ሌላ የኢትዮጵያ መንግስት የሀገራቸው ፖለቲካም ሆነ ኢኮኖሚ ወደፊት እንዳይራምድ እንቅፋት ሆኗል ሲሉም ከሰዋል። በኤርትራ ብሎም በአፍሪቃ ቀንድ አካባቢ የተጋረጠው ሌላው እንቅፋት ላለፉት አስራ አምስት ዓመታት ኢትዮጵያ የኤርትራን ሉዓላዊ ግዛት መውረሯ ነው። ኤርትራም የጸጥታ ምክር ቤት የዓለም አቀፍ ሕግና የተለያዩ የተባበሩት መንግስታት ውሳኔዎች ጥሰት እንዲያስቆም ጥሪ ታቀርባለች። በቅርቡ አንደርስታንዲንግ ኤሪትሪያ የሚል መጽሐፍ ያሳተሙትና በለንደን ዩኒቨርሲቲ የጋራ ብልጽግና ማህበር ጥናት ተቋም ከፍተኛ ተመራማሪ ማርቲን ፕላውት የሚኒስትሩ ንግግር ትክክል ነው ይላሉ። ይሁን እንጂ በኤርትራም በኩል ችግሮች እንዳሉም አንስተዋል። ኢትዮጵያ ባድሜ አካባቢ ያለውን የተወሰኑ የኤርትራ መሬቶችን እንደያዘች ነው። ኤርትራም በስምምነቱ ለኢትዮጵያ የተሰጡትን አንዳንድ ቦታዎች እንደያዘች ነው። ሁለቱም ሀገሮች ተመሳሳይ ፖሊሲዎች አሏቸው። በማንኛውንም መንገድ አንዱ ሌላውን ለማሳጣት መሞከር ነው። በኢትዮጵያና በኤርትራ መካከል ያለው የድንበር ግጭት ከጦርነት ይልቅ በውይይት ልፈታ እንደሚችል ፕላውት ለዶችቬሌ ይናገራሉ። ለመፍትሄውም የአገር ሽማግሌዎችና የሃይማኖት አባቶች አስተዋጽኦ ቢኖራቸውም መሪዎቹን አንድ ላይ ለማምጣት መሞከር አንዱና ዋነኛው መፍትሄ ነው ይላሉ። ግን መሪዎቹ እስካሁን ተገናኝቶ ችግሩን መፍታት ለምን ተሳ ናቸው? ፕላውት መልሳላቸው፣ ሁለቱንም ሀገራት ለሚመሩ ፓርቲዎች ይህን ማድረግ በጣም ከባድ ነው። ወደፊት ለመራመድ የሚፈልግ ማንኛውም አመራር ወደ ውይይት የሚወስድ ገላጋይ ሀሳብ ላይ ቢደርስ በሁለቱም በኩል ለሚቆሙለት ብሔራዊ ዓላማ እንደ ድክመት፣ እንደ ክህደት ነው የሚቆጠረው። ፕሬዚዳንት ኢሳያስ አፈወርቂ በሁለቱም ሀገራት በኩል ያለውን ውጥረት እንዲቀጥል ይፈልጋሉ። ምክንያቱም ስልጣን ላይ ለመቆየት ሰበብ ይሆንላቸዋል። በኢትዮጵያ በኩልም የትኛውም አመራር ሙከራ ቢያደርግ ከስልጣኑ ይባረራል። በኢትዮጵያም ሆነ በኤርትራ መንግስት በኩል የበለጠ መረጃ ለማግኘት ያደረግነው ሙከራ አልተሳካም።